በአሰሬ ተማ ሰባት ዓመተ ምህረት ምርጫ ላይ የአፋር ክልል የቅንጅት ተጠሪ እና መስተባበሪያ ጽህፈት ቤት እና አደራጅ ነበርኩኝ። በዛው በምርጫው ኬዝ የተነሳ እንግዲህ ብዙ ችግሮቹ በእኔ ላይ ደረሴ ሰፈር አንድ ሳምንት ያህል አሳቃዩኝ። እንግዲህ ሁለት እጆቹን በካቴና ሁለት እግሮቹን በማሰር ጭንቅላትን አክሩና ኬሚካል የተጨመረበት ነው። ከሳምንት ሳቃዩ ከቆዩ በኋላ ወርቅዬ የሚባል ከአዲስ አበባ ሃያ ኪሎ ሜትር ይመስለኛል ወደ ጫካ ውስጥ ጥሎኝ እንግዲህ በሌሊት ላይ ገበሬዎች አለ በዛ ገበሬዎች ላይ ተሸክመው ነው ወደ ከተማ ወሰዱ። ከዛ በኋላ ቅንጅት ኃላፊዎች ነበሩ እና ሌሎች የቅንጅት ኃይሎች በሙሉ ደረሱ። ይህን እነሱ አሁን ባለበት ደረጃ ሌሎች የአፋር የፖለቲካ ድርጅቶች ይገኛሉ እና ክፍለ ሀገሩ በሀገሪቱ አንጻር መመሪያዎቹ ምን ይመስላሉ ለሚለው በወቅቱ የነበረው የፖለቲካ ሽኩቻ ማለትም የአንድ ፓርቲ የበላይነት እና ሳ የአፋር ህዝብ ፍላጎት ሳይኖር በዓደ ስም የሚታወቅ በመቀሌ ከተማ የተመሰረተ ጠራጣፊ ድርጅት በመፍጠር የነበረው አንጋፋ የአፋር ነጻ አውጪ ግንባር ሌፍ ከፖለቲካ ጫዋታ ውጭ እንዲሆን ተደርጓል። ከዛ ጊዜ ጀምሮ እስከዛሬ በክልሉ የሚታየው አለመረጋጋት መንስኤው ከዛ መሆኑ የሚታወስ ሲሆን በወቅቱ የድርጅቱ ሊቀመንበር የሆኑት ክቡር አቶ ዑመር ዓሊ ሚራህ ሐንፈሬ ለ20 ዓመታት ለስደት መደረጉና በቅርቡ ለዶክተር አብይ አሕመድ ከጠሩቱ በውጭ ሰዎች የነበሩት ፖለቲከኞቹ አንዱ መሆኑን እና በአሁኑ ሰዓት አገር ቤት ውስጥ እንደሚገኙ የሚታወስ ነው። እና ይህ ድርጅት በቅርብ ጊዜ ህዝባዊ ኮንፈረንስ ማለትም ጉባኤ እንደሚያካሂድ እንግዲህ ያው ዝግጅቱን አጠናቅናል። እና እንግዲህ በአፋር ውስጥ ከፍተኛ ቅድም እንዳልኩት ከፍተኛ ድጋፍና ተሰሚነት ያለው ፓርቲማ መሆኑ ያው እንግዲህ ነኛ አሁን ካለው ከካኪ ሉ ተጫባት ሁኔታ በመነሳት ገዢ ፓርቲም ሆነ የተቀሩትም ደግሞ አራት የፖለቲካ ድርጅቶች አሉ። የአፋር አብዮታዊ ዴሞክራሲ ግንባር፣ የአርዶፍ የሚባል አለ። አብረን ነው እንግዲህ እና የኤቤቤ የሚባል የአፋር ህዝብ ዴሞክራሲ ፓርቲ አለ። ሌሎችም አሉ እንግዲህ። ተቀራብረን እንግዲህ አብረን ለመስራት ነው። ሌላው ከአጎራባች ውሰተኛችሁ በተለይ ከኢሳ ጋር ያለውን እንዴት ነው ጉዳዩን የሚታዩት ላልኳቸው፣ በኢሳ መካከል በሶማሊ ባዛ ችግሮች አሉ። ሰሞኑን ችግር ነበረ። ይህን ችግር ደግሞ ከኋላ በኩል ለውጥ የማይፈልጉ ሀይሎች አሉ። ከነሱ በስተጀርባ እነሱ ነው አሉት። በዚ ሀይሎችም ከውጭም ደግሞ እጅ አለበት ብሎ ነው የምናምነው እና ይህን ደግሞ መቅተት አለበት ብሎ ነው የምናምነው። እንግዲህ ኢሳና አፈር እንግዲህ እሱ እንግዲህ ያው አፈር መሬት ላይ ሆኖ ሁከስ ለማፍታር ወይም ህዝቡን ደሞ አንድ ላይንቱን ለማጋጨት ደሞ ይሄ ተገቢም አይደለም። እና እሱ ደግሞ የራሱ ክልል አለው። እኛ ደሞ የራስን ክልል አሁን እኛ ጋር ማቶ ነው። እሱን እኛ ለማረበሽ እየሞከረ ነው። ሰው እየገደለ ሰላማዊ ሰው እየገደለ ደሞ መኪናዎቹን በመንገድ እንግዲህ አፈር መንገድ እንደሚታወቀው ለኢትዮጵያ ህዝብ ጎሮሮ ነው፣ እንብርት ነው። ከወጀቡቱም ሆነ ከውጭ ሀገር የሚገባው ቦርሲ ባዛ ነው የሚተላለፈው። ስለዚህ ይህንን እሱ ደግሞ መንገድ ዳር ነው ያለው። ይህንን ደግሞ እኛ በሰላማዊ መንገድ ከሁሉም ሰላማዊ ሆኑን ወይ ምንፈልጎ ሰላም ሆነን ነው አብረን ከኛ ጋር አብረን ሰላም ሆኖ ነው ምን የሚፈልጉ። ይሄ ከሆነ ደግሞ እሰየ ነው። ይሄ ካልሆነ ደግሞ በኛ ሀገር ላይ ሆኖ ደግሞ ለኛ ለማራባት ወይም መንግስቱ እንትን መድረግ የለበትም። ይሄን ደግሞ በዛ ላይም ተቃውሞ አለ። ይሄ ደግሞ እስከዛሬ ሱ ሰላማዊ ሆኖ ነበር። አብረን እስከ ቀብለ ድረስ ተሰጥቷታል። አሁን እሱ ነው የሚያስነሱ ሰዎች አለ። እሱ አሁን አምስት ለካ ስድስት ከሰባት አመታት በኋላ ይሄን ረብሻ አንበረን ቆሞ ነበር። አሁን እንደገና ለውጡን ያልተደሰቱ ሰዎች አለ እና እነዚህ ሰዎች ከኋላ እየነዱት ነው። ከኋላ ግጭት እንዲፈጠር ነው የሚያደርጉት። ይሄ ደግሞ ተገቢም አይደለም። ሰላም ለማፍረስ የሚፈልጉ ሰዎች ደግሞ ከሁሉም ፓርቲዎች ደግሞ እነሱ ላይ ለመታገል ደግሞ ዝግጅ ነን። የተገኘው ሰላም በጣም ጥሩ ሰላም ነው። ሁሉም ደግሞ የሚያሳትፍ ስለሆነ ከዚህ ሰላም ጋር መሄድ አለብን ነው የምናብለው። ጦርነት ይበቃናል። እንግዲህ ይህ የፖለቲካ ድርጅት ከሌሎች የተፎካካሪዎች ጋር በዚህ ባደረጉት የአራት ቀናት ስብሰባ በጋራ ሊሰሩባቸው በሚችሉበት በርካታ ነጥቦች ላይ ተወያይተው ከስምምነት ደርሰዋል። በቀጣዩ ወደ ተግባር በሚገባበት ሂደት በሰመራ ከተማ ጉባኤው በቀጣይነት እንደሚካሄድ በጋራ ወስነዋል። ጌታቸው ተድላ የጊዮርጊስ ለዲ ደብሊው ዘገባ ከአዲስ አበባ